ሳይንስና ሕብረተሰብ። ባለፈው ሳምንት ለንባብ የበቃው ሳይንስ የተሰኘው እውቁ የሳይንስ መጽሔት ወይም ጆርናል በስዊድንና ደቡብ አፍሪካ ተመራማሪዎች በጋራ ሲካሄድ የቆየን የምርምር ውጤት አትሟል። የግኝቱ ጨመቅ የዛሬው ዘመን ሰው ዝርያ ዕድሜ ከ260 ሺህ እስከ 350 ሺህ ይገመታል የሚል ነው። ዜናውን ለዓለም ካጋሩ የዜና ተቋማት አንዱ አሶሴትድ ፕሬስ እርጅና ተሰማዎት ሲል ጠይቋል። ሮይተርስ በበኩሉ መልካም የ350 ሺህ ዓመት የልደት በዓል ሲል የብዙ ሰዎች ጉጉት የሆነውን ረጅም ዕድሜ መኖር ይፋ ከተደረገው የምርምር ውጤት ጋር አሰናስሎታል። እርሶ ያን ያህል ባይታደሉ በእርሶ የዘር ግንድ ያለፉ ሰዎች ግን ከዚያ ሁሉ ዓመት በፊት ነበሩ እንደማለት። ተመራማሪዎቹ ጥናት ያደረጉባቸውና ለዚህ ድምዳሜ እንዲበቁ ያደረጓቸው ቅሪታ አካላትም ዕድሜያቸው የዋዛ አይደለም። በደቡብ አፍሪካ ኳዙሉ ናታል ጠቅላይ ግዛት ከተገኙት ቅሪታ አካላት የሶስቱ ዕድሜ 20000 ዓመት ይገመታል። እነዚህኞቹ አድኖቤዎች ነበሩ። ቀሪዎቹ አራቱ ቅሪታ አካላት ደግሞ ከ300 አሊያም ከ500 ዓመት በፊት በምድር ላይ ይመላለሱ የነበሩ ገበሬዎች ናቸው። ተመራማሪዎቹ የእነዚህን ቅሪታ አጽሞች ዘረመል ወይም ዲኤንኤ በመውሰድ ነበር ጥናታቸውን ሲያካሄዱ የቆዩት። ከምርምሩ ፊት አውራሪዎች አንዱ የሆኑት የስዊድኑ ኡፕሱላ ዩኒቨርሲቲ መምህር ማቲያስ ጃኮብሰን ማብራሪያ አላቸው። ከሁለት ሺህ ዓመት በፊት የኖሩ ህዝቦችን አጽም በወሰድንበት ጊዜ ባለፉት ሁለት ሺህ ዓመታት ወደ ደቡብ አፍሪቃ ከፍ ያለ ፍልሰት እንደነበር ተረድተናል። ከምስራቅ አፍሪቃ የረኞች ፍልሰት ነው። ከምዕራብ አፍሪቃ የፈለሱት ደግሞ የብረት ስራ ዘዴዎችን እና ሌሎችንም ይዘው ነው የመጡት። ይህ በደቡባዊ አፍሪቃ በሚኖሩት ላይ ሙሉ ተጽዕኖውን አሳርፏል። ከአዲስ መጤዎቹ ጋር ተዳቅለዋል። ይህ ማለት ከዚህ ቀደም የነበሩ የቁጥር መላመ ቶች በሙሉ ዝቅ ያሉ ግምቶች ነበሩ። በድንጋይ ዘመን ከ200 ዓመት በፊት ይኖር በነበረው ታዳጊ ላይ ከዚህ ቀደም የነበረውን ትንተና እንደገና በመመልከት በአሁኑ የሰው ዘር መካከል ያለውን የመለያየት ጥልቀት ስንፈትሽ ግምቱ 300 ሺህ ዓመት ወደኋላ አጉዞናል። በአሁኑ የሰው ዘር መካከል ያለውን የመለያየት ጥልቀት አገኘን ማለት የዛሬ ዘመን ሰው የተለወጠው ከብዙ ጊዜ በፊት ነበር ማለት ነው። ዶክተር ብርሃን ያስፋ የተነሳው የሰው ዘር አመጣት ታሪክ አጥኚ ናቸው። በዘርፉም ላለፉት 37 ዓመታት ምርምር ሲያደርጉ ቆይተዋል። ስለ አዲሱ የምርምር ውጤት ግኝት ጠይቂያቸው ነበር። እነዚህ ሰዎች በእነዚህ ዘረመል የምንላቸው ዲኤንኤ ማለት ነው የእያንዳንዳችንን ጠባይ መልክ፣ ቅርጽ የሚይዙትን በሙሉ የዘር ባህሪያችን በሙሉ የሚይዙትን ነገሮች ካጠኑ በኋላ ያገኙት ነገር ምንድን ነው? ሌሎችን ቀደም ብለው እንዳዩት አፍሪካ ያሉት ሕዝቦች በተለይ ከኢትዮጵያ እስከ ታንዛኒያ ባሉት የሕዝቦች ውስጥ የተጠኑት ጥናት ቀደም ብለው እንዳመለከቱት ሰፊ የዘረመል ስፋት ያለበት እና ረጅም እድሜ የሚያስቆጥሩት ዘረመሎች የሚገኙት በዚህ አካባቢ ነው ብለው አጥንተው ነበር። እነሱ በጣም ውስን በሆኑ የደቡባዊ አፍሪካ ውስጥ ላሉት ብሔረሰቦች ውስጥ የዘረመል ጥናቶች ካደረጉ በኋላ ስራቸው የነዛ ዘረመሎች ስር በጣም ከሌላ ሁሉ ጥልቀት ያለው ረጅም ጊዜ ሊያስቆጥር የሚችል እንደሆነ አረጋገጡ። እሱ በጣም ጥሩ ውጤት ነው። ዶክተር ብርሃኔ የምርምር ውጤቱን ጥሩ ነው ያሉት የዘሮችን የአመጣጥ ቅደም ተከተል ለማሳየት መቻሉን አድንቀው ነው። ሆኖም የዘር ባህሪያትን በሚመለከት በሚደረግ ጥናት ይሄኛው ዘር ከዚያኛው ቀድሞ በዚህ ዓመት ነው የመጣው የሚል የዕድሜ ግምት አንድ ሊያሟላው የሚገባ ነገር እንዳለ ያስረዳሉ። ግምቱ ስዊድናውያኑ ተመራማሪዎች እንዳደረጉት በመላምት ላይ የተመሰረተ ሳይሆን አሻሚ ያልሆኑ የዕድሜ መለኪያዎች መንገድ መጠቀም ይገባዋል ይላሉ። ለዚህም ዕድሜያቸው በዕድሜ መለኪያ ዘዴዎች የተመረመረ ቅሪታ አካላት ያስፈልጋሉ ባይ ናቸው። አንዱ ከአንዱ መቼ ነው የተለያየ ሄደው የሚሆን በእንግሊዝኛ ሲበር ኦርደር ኦፍ ዳይቨርጀንስ ይባላል። ማለት አያቱ፣ ቅድመ አያቱ ከዛ በኋላ ልጁ ልጁ እያለ መቼ መቼ ቅደም ተከተላቸውን ለማሳየት ይቻላል። ለዛ ልዩነት ግን እድሜ ቁጥር ለማስቀመጥ ሁልጊዜ የምትነሳው ከቅሬታ አካላት ጋር ከሚገኙ ቁጥሮች ነው እና እነሱ በሆነ መንገድ ያንን ቁጥር ሲያመለክቱ እነሱ የመረጡት ቁጥር ማለት ነው። ከሰሜን አፍሪካ ከተገኘው ጋራ ይቀራረባል የዛሬ ሶስት መቶ ሺህ ዓመት ሊሆን ይችላል የሚለው ከኛ ግምት ጋር ሊሄድ ይችላል የሚል ነገር ነው። እንግዲህ በሳይንስ ላይ ታትሞ የወጣው እና በጣም ጥሩ መላምት ነው ግን ይሄ መላምት መላምት እንጂ እውነት አይደለም። እውነት ሊሆን የሚችለው ቅሪተ አካል መረጃ፣ ተጨባጭ መረጃ ስናገኝለት ነው። ዶክተር ብርሃኔ የጠቀሱት የሰሜን አፍሪካው ግኝት ባለፈው ዓመት ግንቦት ወር መጨረሻ ይፋ የተደረገ ነው። ጀበል ኢራድ ከተሰኘው የሞሮኮ አካባቢ የተገኘ ቅሪተ አካል ላይ ምርምር ያደረጉት አጥኚዎች አሁን በምድር ላይ የሚመላለሰው ሰው ዝርያ ከ300 ሺህ ዓመት በፊት በዚያ ይኖር እንደነበር አረጋግጠናል ብለው ነበር። ስለ ግኝቱ በወቅቱ ለዶይቸ ቬለ ማብራሪያ የሰጡት ዶክተር ብርሃኔ ተመራማሪዎቹ የተጠቀሙበትን የዕድሜ አለካክ ዘዴ ጥያቄ ውስጥ ከተውት ነበር። ተመራማሪዎቹ የተጠቀሙበት ቴርሞሜኔንሰንስ ዘዴ በሰው ዘር ጥናት መስክ ባሉ የዘርፉ ባለሙያዎች ዘንድ ሙሉ ለሙሉ ተቀባይነት አለማግኘቱን አስረድተው ነበር። አሁን ይፋ የተደረገው የስዊድናያኑ ዘዴም ተመሳሳይ ጉድለት እንዳለበት ያስረዳሉ። በተጨማሪ የዕድሜ መለኪያ ዘዴ ካልተረጋገጠ በስተቀር ልኬቱ አጠራጣሪ ነው ይላሉ። ባለፈው ሳምንት ይፋ የተደረገው ግኝት የተመሰረተው ግምት ላይ መሆኑን አጽንኦት የሚሰጡት ዶክተር ብርሃኔ በኢትዮጵያ በተገኙ ቅሪተ አካላት ላይ ከተደረገ ጥናት ጋር እያነጻጸሩ ያብራራሉ። ሁላችንም እንገምታለን። አሁን እኛ በኢትዮጵያ ያገኘናቸው ቅሪተ አካላት ትልቅ እድሜ ያላቸው የቅድመ የአሁኑ ዘር መረጃዎች አንደኛው ከደቡብ ኦሞ የተገኘው የኦሞ አንድና ኦሞ ሁለት እየተባሉ የሚጠሩት የአሁኑ ዘር ቅሪተ አካላት ናቸው። እነሱም እድሜያቸው አንድ መቶ ዘጠና አምስት ሺህ አመት ይደርሳል። እንግዲህ ወደ ሁለት መቶ ሺህ አመት የሚጠጉ ናቸው ማለት ነው። ከዛ ቀጥሎ የተሟላ ሙሉ አካል ሙሉ ፊቱ እና ቅርጹን የሚያሳየው ያገኘ ነው። ከአፋር ሄርቶ እየተባለ የሚጠራው እኔና የእኔ ቡድኖች ያገኘ ነው። ሂርቶማል እየተባለ የሚጠራ ነው። ያ ደግሞ አንድ መቶ ስልሳ ሺህ አመት ገደማ ነው እድሜ ያላቸው። አሁን ይሄ የሚያመለክተው በተጨባጭ መረጃ ያለን መረጃ ከአንድ መቶ ስልሳ ሺህ እስከ ሁለት መቶ ሺህ አመት ባለው ጊዜ ውስጥ የአሁኑ የሰው ዘር ለመኖሩ አመላካች ነው። ይሄ ደግሞ የእድሜ አለካኮ ዘዴ ምንም የማያጠራጥር ፖታሲየም አርጎን ወይም አርጎን አርጎን እየተባለ የሚጠራው የእድሜ መለኪያ ዘዴ እስካሁን ድረስ ማንም ያልተጠራጠረው እና ሁሉም ዓለም የተቀበለው የእድሜ መለኪያ ነው ያለው። አርገን አርገን የሚባለውን የእድሜ መለኪያ ዘዴ የሚጠቀሙ ተመራማሪዎች የጊዜ ርዝማኔውን የሚደርሱበት ከእሳተ ገሞራ የወጡ የእሳት ወለድ ብናኞችን በመመርመር ነው። በኢትዮጵያ ቅሪታ አካላት የተገኙባቸው መካነ ቅርሶች የስምጥ ሸለቆን ተከትለው ያሉ በመሆናቸው በእሳተ ገሞራ የወጡ ማዕድናትን አብሮ ለማግኘት ቀላል ያደርገዋል። ከነዚህ ማዕድናት መካከል አንዱ የሆነው ፖታሽየም ከጊዜ በኋላ ወደ አርገን ይቀየራል። ተመራማሪዎቹ አንድ የፖታሽየም ማዕድን ከስንት ዓመት በኋላ ወደ አርገን እንደሚቀየር በምርምር ስለሚያውቁ በዚያ ላይ ተመስርተው የቅሪታ አካላቱን ዕድሜ ግምት ያስቀምጣሉ። ዶክተር ብርሃኔ ባለፈው ግንቦት ሞሮኮ ውስጥ ተገኘ የተባለውም ሆነ አሁን ስዊድናውያኑ በደቡብ አፍሪካ ደረስንበት ያሉት ግኝት አፍሪካ በሰው ዘር አመጣጥ ላይ ያላት ሚና ከፍተኛ መሆኑን መመስከራቸው በጎ ጎን እንደሆነ ያስረዳሉ። የስዊድኑ ጃኮብሰንም ግኝታቸው ይህንኑ የሚያጠናክር እንደሆነ ይናገራሉ። የሰው ዘር መገኛ በተለያዩ ጥናቶች ከሚጠቀሰው ከምስራቅ አፍሪካም የሰፋ እንደሆነ ያመላክታል ባይናቸው። ይህን ግኝት የሚለው 300 ሺህ ዓመት ወደ ኋላ ስንመለስ ቀደም ሲል የነበሩ ክስተቶች ከዘመናዊው ሰው እድገት ጋር ሳይገናኙ አይቀርም ነው። ይህ በምስራቅ አፍሪካ አልተከናወነም አይልም። ነገር ግን በምስራቅ አፍሪካ እንደሆነው ሁሉ በሰሜን አፍሪቃም ተከስቶ ሊሆን ይችላል ነው፣ አሊያም በደቡባዊ አፍሪካ ምናልባት በአፍሪቃ አህጉር ባሉ በተለያዩ ክፍሎች በነዚህ ሶስት ቦታዎች በተመሳሳይ ጊዜ ፍልሰትና መቀየጥ ተከስቶ ሊሆን ይችላል። ግኝታችን የሚለው ምስራቅ አፍሪካን ብቻ ከማሰብ ይልቅ በመላው አፍሪቃ አህጉር ውስጥ ሰፊ ቦታን መመልከት አለብን። ኮንሲደር ኢስት አፍሪካ። ዶክተር ብርሃኔ ከስዊድኑ ተመራማሪ ጋር የሚመሳሰል ሀሳብ ያንጸባርቃሉ። የሞሮኮውንና የደቡብ አፍሪካውን ግኝቶች ከኢትዮጵያ ጋር በማንጸር ተከታዩን አብራርተዋል። ትልቁ ነገር የሁለቱም ጥናቶች የሚያሳየው ነገር የሰው ዘር በተለይ ቀደምት የመጀመሪያው የሰው ዘር ከኢትዮጵያ ብቻ ሳይሆን ከአፍሪካ የወጣ መሆኑ ከዛ ደግሞ የመጨረሻው የሰው ዘር አሁን ዓለምን በሙሉ የሞላው በመልክ በቋንቋ የተለያዩ አለም በሙሉ የሞላው የሰው ዘር ከአፍሪቃ መነሳቱን አሁንም እነዚህ ሰዎች ከደቡብ አፍሪቃም ተገኘ ከሰሜን አፍሪካ ከኢትዮጵያም ተገኘ ከሌላ ቦታ አፍሪቃ ወሳኝ ቦታ እንደሆነች ለማመልከት መቻላቸው በጣም ትልቁ ነገር ነው አሁን እኛ አንድ ቦታ ነው ብለን ልንከራከል አንችልም ማንችልበት መከት ምንድን ነው አሁን እኛ ትልቅ እድሜ ያላቸው አሁኑ ሰው ዘሮች ማለትም ሆሞ ሴፒያንስ እንላቸው ሰው ዘሮች ዘሮች በዓለም ላይ አሁን የተበተኑት የሰው ዘሮች እስካሁን ከፍተኛ እድሜ ያላቸው የተገኙት እና በማያጠራጥር ሁኔታ በእድሜ መለካ እድሜያቸው ተለክቶ የታወቁት ቅሪተ አካሎች የተገኙት ኢትዮጵያ ብቻ ነው። ግን ይሄ ማለት ኢትዮጵያ ብቻ ነው የኖሩት ማለት አይደለም። እንደ ሳይንቲስት እንደ ተመራማሪ ስናየው መረጃው እዚህ ብቻ አለ እንጂ ሌላ ቦታም ሊገኙ ይችላሉ። እነዚህ ሌላ ቦታ ያው እስካሁን የተገኙት መረጃዎችም ትክክል ሊሆን ይችላሉ ግን በዛ ወይንም በሌላ ተመጣጣኝ በሆነ አስተማማኝነት ባላቸው መንገድ እድሜያቸው ተለክቶ እስካልተገኘ ድረስ ትክክል ነው ብሎ ለማለት ያ በጣም አስቸጋሪ ነው። ይሄ ብቻ ነው እንጂ የተሰጠው ሁሉ አርጅመንት የውይይት መንገድ በሙሉ በጣም ደስ የሚል ነው። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደይስ ነኝ። ሰላም። Oh, i'm for oh, your cool.